ዘ ቮይስ ኦፍ አሜሪካ ከባድ የሙስና ተግባር በሚፈጸምባቸው ሀገሮች ውስጥ የንግድን ሥነ ምግባር የሚከተሉ ድርጅቶች ቁጥር ሊበዛ እንደሚችል አንድ አዲስ ጥናት ሰሞኑን ቢያመለክትም የሕዝቡንና የመዋዕለነዋይ አፍሳሾችን ድጋፍ ለማግኘት ግን ጊዜ እንደሚጠይቅ ዘጋቢያችን ጆዲ ካፖ ያጠናቀረው ሪፖርት ያመለክታል። አዳነች ሳዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች። በህንድ በግብፅና በዚምባብዌ ላይ ያተኮረው ጥናት የሥነ ምግባር ጉድለትን የሚያስወግዱ ኩባንያዎች የህዝብና የመዋዕለ ንዋይ አፍሳሾች ድጋፍ እንደሚያገኙ አንድ አዲስ ጥናት ሊገነዘብ ችሏል። በኤክሰተር ዩኒቨርሲቲ የአስተዳደር ጥናት ተባባሪ ፕሮፌሰር ዊሊያም ሃርቪ ከቻይናውያንና ከአሜሪካውያን ባልደረቦቻቸው ጋር ሆነው Ethical leadership and the importance of ethical reputation is just something that so many global organizations are grappling with. <laughs> ምክንያቱም ባልለመዱት አይነት ሁኔታ ላይ ሆነው ነው የሚሰሩት። ያሉት ከዚህ ጋር በተያያዘም እንዲህ አይነት ሁኔታ ለመስራት የሚቻለው በሙስና ተግባር ለመሳተፍ ብቻ ነው የሚል በዝምታ የሚታለፍ መግባባት ያለም ይመስለኛል። አንዳንድ የንግድ ባለቤቶች ለምሳሌ ጉቦ ካልከፈሉ እንጎዳለን የሚል ስሜት ሊያድርባቸው ይችላል። ስለሆነም አንዳንዴ የምትሰማው ነገር እንዲህ አይነት ብዙም ጥልቀት የሌለው አነጋገር ነው። ጫር ጫር ስታደርገው ግን በማያምኑበት ተግባር ውስጥ መግባት እንደሚያሳዝናቸው ብዙ ሰዎች ሲናገሩ ይሰማል። በዚህ የሚያዝኑ ብዙ ሰዎች የመኖራቸውን ያህልም ከሙስና የመራቅ ፍላጎት ያላቸው ሰዎች እንዳሉም ለመገንዘብ ተችሏል። ፕሮፌሰር ዊልያም ሃርቪ አያይዘውም ስነ ምግባር የሚያከብሩ ኩባንያዎች መጀመሪያ ላይ በሙስና ተግባር በሚሳተፉ ኩባንያዎች ሊሸነፉ ስለሚችሉ ከረጅም ጊዜ አንጻር ማየት እንዳለባቸው ይመክራሉ። ዋናው ነጥብ ይህ ይመስለኛል። በረዥሙ ሲታይ ብዙ ሰዎች፣ መንግስታት፣ ደንበኞችና መዋለንዋይ አፍሳሾች አክብሮትና ጠንካራ የስነ ምግባር መንፈስ ሲያድርባቸው አይተናል። በእርግጥ በአጭር ጊዜ ገንዘብ ከማግኘት አንጻር ሲታይ መጎዳት ሊኖር ይችላል። መልካም ተግባር ከማድረግ አኳያ ሲስተዋል ግን ጥቅሙ ያመዝናል። አዲሱ ጥናት እንደሚለው ቻይናን፣ ብራዚልን፣ ደቡብ አፍሪካንና ናይጄሪያን በመሳሰሉት በኢኮኖሚ እየመጠቁ በመሄድ ላይ ባሉት ሀገሮች በስነ ምግባር ላይ ተመስርቶ መስራት ከባድ ሊሆን ይችላል። ፕሮፌሰር ሃርቬ ያብራራሉ። በእርግጥ ይህ በጣም ፈተና የሚደቅን ነገር ነው። ምክንያቱም በኢኮኖሚ በመምጠቅ ላይ ባሉት ሀገሮች የተጠቃሚና የቁጥጥር አሰራር ለየት ያለ ነው። ስለሆነም የቁጥጥር ሥርዓቱ ያነሰ፣ በሕግ የመገዛቱ ደንብም ያልዳበረ ከሆነ ከፍተኛ የሙስና ተግባር እንዳለ መገመት እንደሚቻል ግልጽ ነው። የዳበሩ የቁጥጥር ሕጎችና ደንቦች ካሉባቸው ሀገሮች ለመጡ መዋለ ንዋይ አፍሳሾች ታዲያ ትልቅ ፈተና ይሆናል። የኤክስተር ዩኒቨርሲቲ ፕሮፌሰር ሃርቬይ ሙስና ባለበት አካባቢ ስነ ምግባር ጠብቆ መስራት መልካም የንግድ አሰራር ስም ለማትረፍ ይረዳል ብለዋል። በስነ ምግባር ላይ የተመሰረተ አዎንታዊ ስም ለማትረፍ ትዕግስት ይጠይቃል። የሚተላለፈው መልእክትም ቀጣይ መሆን ይኖርበታል። ግብይቱ ብቻ ሳይሆን ሰዎች ባህሪንም ማየት ይፈልጋሉ። አንድ ኩባንያ በቤተሰቦችና በወዳጆቹ ብቻ ሳይሆን ሰፊ ይዘት ባላቸው ሰዎች ዘንድ ጥሩ ስም እንዲኖረው እንደሚያስፈልግ ፕሮፌሰር ዊሊያም ሃርቪ ገልጸዋል። አንድ ሰው ስለ ንግድ ተቋሙ በሚለውና ሌሎች ሰዎች በሚሉት መካከል ልዩነት ካለ ብዙውን ጊዜ አሉታዊ የሆኑ ክትትሎች መኖራቸው አይቀርም። አዲሱ ጥናት እንደሚለው ስነ ምግባር ጠብቀው ለመስራት የሚፈልጉ ኩባንያዎች የሚዲያ የነጻ ፍርድ ቤት የህዝብ የህዝባዊ ማህበራት የሃይማኖትና የሰራተኞች ማህበራት ድጋፍ ያስፈልጋቸዋል። ይኸው ጥናት በሃርቨርድ የቢዝነስ ሪቪውና በማስተዳደር ጥናቶች መጽሔት ወጥቷል። አድማጮች ከሙስና ነፃ የሆነ የንግድ ሥራ መከተልን በሚመለከት ስለወጣው አዲስ ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ትንገናኝ። በደህና ቆዩን።